ወደ ዝርዝር ዜናዎቹ ከማለፋችን በፊት ርዕሰ ዜናዎቹን እናስቀድመልን። የአውስትሬልያ ጠቅላላ ምጣኔ ሀብት እድገት በአዝጋሚ ሁኔታ በአንድ ፐርሰንት ማደጉ ተመለከተ። ኩዊንስላንድ በታዳሽ ኃይል ትግበራና ኢላማዎች ከአውስትሬልያ የመሪነት ስፍራ መያዟ ተገለጠ። የዩራጋዩ ዝነኛ አጥቂ ሎዊስ ስዋሬስ ከዓለም አቀፍ እግር ኳስ ሊጠወር ነው፤ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአውስትሬልያ ጠቅላላ ምጣኔ ሀብት እድገት በወርሃጁን የሩብ ዓመት ሪፖርት መሠረት በአንድ ፐርሰንት ማደጉ ተመልክቷል። የአውስትሬልያ ሳሲክስ ቢሮ ሪፖርቱን ዛሬ ነሐሴ 29 ሴፕቴምበር 4 ት ይፋ ከማድረጉ በፊት የምጣኔ ሀብት ተጠባቢዎች እድገቱ በ0 ነጥብ 1 ወይም 0 ነጥብ 2 ሊሆን እንደሚችል ተንብያው ነበር። ይሁንና የ1 ፐርሰንት የምጣኔ ሀብት እድገቱ የተመዘገበው ከ2023 የሩብ ዓመት ጋር በተደረገ ንጽጽሮች ሲሆን፣ በዘንድሮ ሩብ ዓመት እድገቱ የተመዘገበው 0 ነጥብ 2 ነው። ለአዝጋሚ እድገቱ ከተሰጡት ዋነኛ ምክንያቶች አንዱ ከኑሮ ውድነት ጋር ተያይዞ የሸማቾች ሸመታ መቀነስ የቁጠባ አቅማቸውም የተዳከመ መሆን እንደሁ ተጠቅሷል። ይህንኑ አስመልክቶ በጂም ቻልመርስ ሲናገሩ በኒ ሀያዞች ዋነኛው ታሪክ ፍጆታ ነው። ፍጆታ አሽቆልቁሏል። እንዲሁም መንግስታዊ ወጪ በእጅጉ ዝቅ ብሏል። ፍጆታን በተመለከተ በነዚያ ዙሪያ በሩብ አመቱ እንዳየነው የአመቱንም ስንመለከት ፍጆታን እንመለከታለን። እናም ያ የፍጆታ ማሽቆልቆልን በተለይም መንግስታዊ ወጪ የመቀነሱን ስሜት እናም ፍጆታ ማሽቆልቆሉን በተለይም መንግስታዊ ወጪ የመቀነሱን ስሜት እንረዳለን ብለዋል። በሌላ በኩል የተቃዋሚው ቡድን ግምጃ ቤት ቃል አቀባይ አንግስ ቴለር በበኩላቸው ለአዝጋሚው ምጣኔ ሀብት እድገት ተጠያቂው መንግሥት ነው ሲሉ ተችተዋል። ኩዊንስላንድ የአየር ንብረት ለውጥን ለመገዳደር በምታካሄደው የሶላር ታዳሽ ኃይል ምርትና ኢላማዎች በአውስትራሊያ የመሪነቱን ስፍራ መያዟን አንድ ጥናት አመልክቷል። ጥናቱ ይፋ የሆነውም ዛሬ ረቡዕ ሴፕቴምበር አራት ነሐሴ 29 በአየር ንብረት ምክር ቤት ሪፖርት ነው። ሪፖርቱ አያይዞ ለኒውሳውዝ ዌልስና ኤስቲ የትራንስፖርት ብክለቶችን በመቀነስ ለደቡብ አውስትራሊያና ታዝማኒያ በታዳሽ ኃይል ጥረቶቻቸው ውዳ ሲሆን ቸሯል። በሌላ በኩል ግና ሰሜናዊ ግዛትና ምዕራብ አውስትሬልያ በዝቅተኛ ታዳሽ ኃይል ጥረቶቻቸውና ኢላማዎቻቸው ተተችተዋል። በተለየ ሁኔታ ኩዊንስላንድ በ2035 የአየር ብክለትን በ75 ፐርሰንት ለመቀነስ በማለሟና የንጹሕ ኃይል ማዕከሎቿን በገጠራማ አካባቢዎች በማቆም እየከወነች ባለችው ሂደት እንዲሁም ከ50 ፐርሰንት በላይ የነዋሪዎቿ መኖሪያ ቤት ጣሪያዎች በሶላር መሸፈን ከአውስትራሊያ ቀዳሚ ስፍራን አስይዟታል። ሕገ ወጥ የትንባሆ ንግድን ለመፋለም ባለሥልጣናት አሰሳዎችን እያካሄዱ ነው። ከአንድ ዓመት ባነሰ ጊዜያት ውስጥ ብቻ ሜልበርን ውስጥ ከአንድ ሺህ በላይ ከወንጀል ጋር የተያያዙ የቃጠሎ አደጋዎች ተከስተዋል። ክስተቱም በቅርቡ ወደ ኒው ሳውዝ ዌልስ ይዛመት ይሆናል በሚል ስጋት ወሰን ተሻጋሪና ሉላዊ የወንጀል ቡድኖችን ለመቆጣጠር የአውስትሬልያ የድንበር ኃይል እርምጃዎችን በመውሰድ ላይ ይገኛል። ይህንኑ የወንጀል መረብ ድርጊቶች ለመቆጣጠር ከሀያ በላይ አገራት ኃይሎቻቸውን አጣምረው በመሥራት ላይ ናቸው። የኢራን መንግሥት የአውስትሬልያ ኤምባሲ የሐምራዊ አልባሳት ቀንን ምክንያት በማድረግ የተመሳሳይ ጸተኞችን ቀን በማክበር በማኅበራዊ ሚዲያ ገጹ ያወጣቸውን ፎቶግራፎች አስመልክቶ አምባሳደሯን ጠርቶ አነጋግሯል። የኢራን የውጭ ጉዳይ ሚኒስቴርስ የአውስትራሊያን አምባሳደር ኢያን ማካንቪልን ጠርቶ ያነጋገረ ሲሆን ኤምባሲው ፎቶዎችን በማኅበራዊ ሚዲያ ለአደባባይ በመዋሉ ድርጊቱ ዘለፋ፣ የኢራንን እስላማዊ ባህልና ዓለም አቀፍ ስነ ምግባርንም የሚጻረር ነው በማለት ቅሬታውን ገልጧል። ሩሲያ በሰነዘረችው የሚሳይል ጥቃት የዩክሬን ከተማ ፖታቫ ውስጥ 51 ሰዎች ሲገደሉ ከ200 በላይ መቁሰላቸው ተገልጧል። የዩክሬን ሩሲያ ጦርነት ከተጀመረ ባለፉት 900 ቀናት ውስጥ ይህ በአንድ ቀን የተፈጸመ ከፍተኛ ቁጥር ያላቸው ሕይወቶች የተቀጠፉበት ቀን መሆኑም ተመልክቷል። የዩክሬን ፕሬዝደንት ቮሎዲሚር ዜሌንስኪ ድርጊቱን አበክረው ሲኮንኑ፣ በሩሲያ በኩል እስካሁን የተሰጠ ይፋዊ መግለጫ የለም። ዝነኛው የዩራጋይ አጥቂ ሉዊስ ሱዋሬስ ከዓለም አቀፍ እግር ኳስ እንደሚገለል አስታወቀ። የ31 ዓመቱ ሱዋሬስ ከ140 ጊዜያት በላይ ለሴሌስት ተሰልፎ 69 ግቦችን በማስቆጠር በዩራጋይ እግር ኳስ ታሪክ ቀዳሚውን ስፍራ ይዟል። የሉዊስ ሱዋሬስ የመጨረሻ ጨዋታ ቬኔዙዌላ ውስጥ ረቡዕ ሴፕቴምበር 11 መስከረም አንድ ቀን የሚካሄድ ሲሆን ይኸው ግጥሚያ በኤስቢኤስ ቴሌቪዥን በቀጥታ የሚሰራጭ ይሆናል። በዚሁ ወደ ውጭ ምንዛሪ ተመን እናመራለን። አንድ የአውስትራሊያ ዶላር 60 ዩሮ ሳንቲም ይመነዘራል። አንድ የአውስትራሊያ ዶላር 67 የአሜሪካ ሳንቲም ይሸርፋል። አንድ የአውስትራሊያ ዶላር 73 ኢትዮጵያ ብር ከ57 ሳንቲም ይዘረዘራል። ቀጥለን የነገውን የአውስትራሊያ ዋና ዋና ከተሞችና የአዲስ አበባን አየር ጠባይ ትንበያ እናሰማለን። ፐርስ ያካፋል፣ ዝቅተኛ 10 ከፍተኛ 16። አድላይድ ብራ ይሆናል፣ ዝቅተኛ 17 ከፍተኛ 27። ሜልበርን ብራ ይሆናል ዝቅተኛ 15 ከፍተኛ 23። ሆባርት ብራ ይሆናል ዝቅተኛ 12 ከፍተኛ 20። ካምብራ ፀሐያማ ሆኖ ይውላል ዝቅተኛ 6 ከፍተኛ 22። ሲድኒ ፀሐያማ ይሆናል ዝቅተኛ 16 ከፍተኛ 30። ብሪስበን ፀሐያማ ይሆናል ዝቅተኛ 13 ከፍተኛ 25። ዳርዊን ፀሐያማ ሆኖ ይውላል። ዝቅተኛ 23 ከፍተኛ 35። አዲስ አበባ ያካፋል ዝቅተኛ 12 ከፍተኛ 21። ዜናዎቹን ከማጠቃላያችን በፊት ርዕሰ ዜናዎችን ደግመን እናሰማለን። የአውስትሬልያ ምጣኔ ሀብት በአዝጋሚ ሁኔታ በአንድ ፐርሰንት ማደጉ ተመለከተ። ኩዊንስላንድ በታዳሽ ኃይል ትግበራና ኢላማዎች ከአውስትሬልያ የመሪነት ስፍራን መያዟ ተገለጠ። የዩራጋዩ ዝነኛ አጥቂ ሉዊስ ሱዋሬስ ከዓለም አቀፍ እግር ኳስ ሊጠወር ነው። የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር።